እየተቃረበ ያለው ሀገራዊ ምርጫ ከመካሄዱ በፊት ብሔራዊ መግባባት መፈጠር አለበት። ሐዋሳ ላይ እየተነጋገሩ ሶስት የተቃዋሚ ፓርቲዎች ያሰሙት ጥሪ ነው። አገሪቱ ገብታብታለች ላሉት የፖለቲካ አጣብቂኝም ቀዳሚው እርምጃ መሆን አለበት ነው ያሉት። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል። በኢትዮጵያ እየተቃረበ ያለው አገራዊ ምርጫ ከመካሄዱ በፊት አገሪቱ ገብታበታለች ካሉት የፖለቲካ ቅርቃር ለማውጣት ነጻና ፍትሐዊ ምርጫ ከመካሄዱ ቀደም ብሎ ብሔራዊ መግባባት መፍጠር እንደሚገባ የኦሮሞ ፌዴራላዊ ኮንግሬስ ኦፌኮና፣ የኢትዮጵያ ፌዴራላዊ አንድነት መድረክ ሊቀመንበር ፕሮፌሰር መረራ ጉድና ተናግሯል። ገዢው ፓርቲ በተለይ ጠቅላይ ሚኒስቴሩ ከምርጫ በፊት ብሔራዊ መግባባት የሚባለው ብሔራዊ ስምምነት ላይ እንዲያደርሱን በዚሁ መልእክታችን ማስተላለፍ እንፈልጋለን። ከምርጫ በፊት ብሔራዊ መግባባት የሚባል ሁሉም ጫዋታ ለሁሉም ግልጽ በሆንበት ሁሉም እኩል በሚስተናገድበት መንገድ እንዲካሄድ እንፈልጋለን። ፕሮፌሰር መራራ በአዋሳ ከተማ በተዘጋጀው ህዝባዊ የውይይት መድረክ ላይ እንደተናገሩት በአሁኑ ወቅት በሀገሪቱ በሚገኙ የፖለቲካ ኃይሎች መካከል በስፋት እየታየ ነው ያሉት የፖለቲካ ፍጥጫ፣ የገዢው ፓርቲ መከፋፈልና የብልጣ ብልጦች ጨዋታ ያሉት በስልጣን ላይ ለመቆየት የሚፈልጉ አካላት ጥረት የፖለቲካ ቅርቃር ማሳያ ናቸው። ይህንን ለማስወገድ በፖለቲካ ኃይሎች መካከል ብሔራዊ መግባባት መፍጠር ያስፈልጋል ብሏል። አሁን ባለው ሁኔታ በገዢው ፓርቲ ውስጥም ሆነ በተቃዋሚ የፖለቲካ ኃይሎች መካከል የሚታየው ያልተገባ ያሉት ክፍፍልና ፍጥጫ አለፍ ሲልም እርስ በርስ መጠላለፍ ሀገሪቱን ወደማትወጣው የፖለቲካ ችግር ውስጥ እየከተታት መሆኑን ተናግሯል። ይህ አጣብቅኝ ቀላል ያልሆነ ሀገሪቷንም አደጋ ላይ ሊያደርስ የሚችል መከፋፈል አለ። ፖለቲካል ፖላራይዜሽን፣ የፖለቲካ ፍጥጫ፣ እዚህም የትም ቦታ የሚራወጡ ኃይሎች አሉ። በተለያየ መንገድ ይህ ፍጥጫ ገዢው ፓርቲ ከገዢው ፓርቲ ጋር፣ ተቃዋሚዎቹን እርስ በርሳቸው፣ ምናልባት የሌሎች እጆችን ገብቶበት በማይሆን መንገድ ክፍፍሉ ሰፍቷል። ያ ምንድን ነው የሚያመጣው? ምናልባት አጉል የሆነ የኢሕአፓና መኢሶን ዘመንን መልሶ ሊያመጣ ይችላል። ስለዚህ መታሰብ አለበት። ዴሞክራቲክ ኢትዮጵያ እንዳይፈጠር የሚደረገው በዛም ሆነ በዚህ ሁላችንም ይዞ እንዳይጠፋ፣ ይህም ችግር እንዳለ እንድትገነዘቡልኝ ይፈልጋለሁ። ሁላችንም ውድ የሆነ ዋጋ ያስከፍላል። ፕሮፌሰር መራራም ሀገሮች የፈረሱት በፖለቲካ ውስጥ ያሉ ኃይሎች በሚያሳዩት የስልጣን ጥማትና ሽኩቻ መሆኑን ጠቅሰው ሁሉንም ዋጋ የሚያስከፍል በመሆኑ የማስታከ ከያ እርምጃ መውሰድ እንደሚገባም ተናግሯል። ይሄ የሚመጣው ምርጫ ተስፋንም አደጋንም አዝሎ የሚመጣ ምርጫ ይመስለኛል። ራሳቸውንም ሀገሪቷን ህዝቦቿንም ወዳል ተፈለገ ና ማንንም ለመጥቀም የማትችል ኢትዮጵያ ልትፈጠር ትችላለች። በአዋሳ ከተማ በተካሄደው ህዝባዊ የውይይት መድረክ ላይ ንግግር ያሰሙት የሲዳማ አርነት ንቅናቄ ሲያን ሊቀመንበር አቶ ዱካሌ ላምሶ ሲዳማ ውሳኔ ህዝብ አካሂዶ ያረጋገጠው የክልነት ጥያቄ መሰረታዊ እንዲካሄድ ና የታሰሩ የጥያቄው አራማጅ ወጣቶች እንዲፈቱ ጠይቀዋል። እዚ ውሳኔ ፍጹም ሰላማዊ ሆኖ በመጠናቀቁ አገርንም ዓለምንም አስደምመዋል። ውጤቱ በብሔራዊ ምርጫ ቦርድ በኩል ከአራት ወራት በፊት ኦፊሰላዊ ደብዳቤ ለደቡብ ምክር ቤት ሪፖርት የቀረበ ቢሆንም እስከዛሬ ድረስ የስልጣን ርክክብ አልተካሄደም። በህገ መንግስቱ መሰረት የስልጣን ርክክብ የማካሄድ ኃላፊነትና ሸክም የደቡብ ክልል ምክር ቤት ሆኖ ሳለ እስከዛሬ ድረስ ለምን ሊዘገይ እንደቻለ የተገለጸ ነገር የለም። በዚህም የተነሳ ህዝቡ ከዳር እስከ ዳር ማጉረምረም ጀምረዋል። ለሁሉም ልክ አለውና በአፋጣኝ የስልጣን ርክክብ ካልተደረገ በስተቀር ሊከተል የሚችለውን አደጋ ኮዱ መገመት አይቻልም። የአረና ትግራይ ለሉዓላውነትና ለዲሞክራሲ ፓርቲ ምክትል ሊቀ መንበር አቶ ጎይቶም ጸጋይ በበኩላቸው ህዝቡ ጦርነት የተቀሰቀሰበት መሆኑን ጠቅሰው ሁሉም የፖለቲካ ፓርቲዎች ለአገር ህልውናና ለዜጎች ሰላም ቅድሚያ እንዲሰጡ ጥሪ አቅርበዋል። ኢትዮጵያን የተፈናቀሉና ጉዳት የደረሰባቸው ቢሆንም ትግራይን ብቻ ተጠቂ በማድረግ ቀደም ሲል ከጦርነቱ ሲጠቀሙ የቆዩና አሁንም ከዚሁ ማትረፍ የሚፈልጉ ቡድኖች ጦርነትና መገንጠልን እያወጁ ናቸው ብሏል። ሁለት ነገሮች አሉ በትግራይ በቅርቡ እየተነሱ ያሉት ስለ ጦርነት ነው ሌላኛው ደግሞ ስለ መገንጠል የሚለውን ደግሞ በቅርቡ እንደገና ሰምተናል። እነዚህ ሁለቱ ለትግራይ ህዝብ የማይጠቅሙ ከአሁን በፊትም ያልጠቀሙ ናቸው። ትግራይ ከኢትዮጵያ ተለይቶ የኖረበት ዘመን አይተንም ሰምተንም አናቅም። ጦርነት ግን በተደጋጋሚ በተደጋጋሚ ነው የተደረገው፣ ከሌላው እርስ በርሱ አጠቃላይ እርስ በርሳችን ብዙ ጦርነት የተደረገው። ከጦርነት አንድም ሰው ያተረፈ የለም። ፀረ ደርግ በተደረገ ጦርነትም ጭምር ከተከፈለው ዋጋ ሲታይ የትግራይ ህዝብ ከስራ በጣም ትልቅ ኪሳራ የደረሰበት። ስለዚህ አሁንም ጦርነት ሊፈልግ አይችልም። ህዝብ ጦርነት ሊፈልግ አይችልም። በፍጹም ካሁን በፊትም በጦርነቱ ያልተጎዱ ከጦርነቱ ያተረፉ ሰዎች ናቸው። ከአሁን በፊት ጦርነቱ ሲደረግ ለድል በቅተው እንደገና ራሳቸው ጨቋኝ አድርጎ የሾሙ ሰዎች ናቸው። ጦርነት አሁንም እየፈለጉ ያሉት ስለዚህ ጦርነት ለህዝብ ሊጠቅም አይችልም። ከጦርነት አሁንም እናተርፋለን ብሎ ስለሚያስቡ ነው ወደ ጦርነት እንገባለን ብለው እንትን የሚሉት ስለዚህ ይህንን ተገቢ አይደለም ሁላችንም ብናውዘ ይገባል በሐዋሳ ከተማ በተካሄደው መድረክ ላይ የመድረክ አባል ድርጅት አመራሮች ገለጻ ያደረጉ ሲሆን ከተሳታፊዎች ጥያቄዎች ቀርበው በፖለቲከኞቹ መልስ ተሰጥቶባቸዋል በኢትዮጵያ ሊካሄድ ወራት ለቀረው አገራዊ ምርጫ ከወዱ በተለያዩ የአገራፍ ሰልፎች በመካሄድ ላይ ናቸው ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም።